የከተማ ቦታን በሊዝ ለመያዝ የወጣው አዋጅ ህገ መንግስቱን የጣሰና ዜጎችን ለመቆጣጠር ያለመ ነው ሲሉ የመድረክ አመራር አባላት አስታወቁ። መንግስት በበኩሉ አዋጁ ዝቅተኛ ገቢ ያላቸውን ዜጎችና ልማታዊ ባለ ሀብቱን የሚጠቅም አዋጅ ነው ሲል ይከራከራል። መለስካቸው አመሀ ዝርዝሩን ልኮልናል። የመድረክ አመራር አባላት ይህን ያሉት ትናንት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አዘጋጅቶት በነበረው ህዝባዊ ውይይት ስብሰባ ላይ ነበረ። ተሰብሳቢው ህዝብ የተለያዩ ሀሳቦችንና ጥያቄዎችን ከማንሳቱ በፊት ሁለት የመድረክ አመራር አባላት በአዲሱ የሊዝ አዋጅ ላይ ያላቸውን አስተያየት አቅርበዋል። በዚህ ወቅት የአረና ሊቀመንበርና የመድረክ አመራር አባል አቶ ገብሮ አስራት አዋጁን በአጠቃላይ ህገ መንግስቱን የጣሰና ዜጎችን ለመቆጣጠር ያለመ ነው ብለውታል። እንደ አቶ ገብሩ አስራት አባባል ከሆነ የሀገሪቱ ህገ መንግሥት ከተመሰረተባቸው አምስት መርሆዎች ውስጥ ይህ አዋጅ አራቱን ጥሷቸዋል። ከእነዚህም አንደኛው ምን እንደሆነ ዘርዝረዋል። አንደኛው አንቀጽ ስምንት የህዝብ ሉዓላዊነት ይላል። አንደኛው መርሆ የህዝብ ሉዓላዊነት ቢመለከት ሚመለከት የሚነግረው እና ንዑስ አንቀጽ አንዱ ምን ይላል? የኢትዮጵያ ብሔር ብሔረሰቦች፣ ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸው ይላል። ቁጥር ሰውስጥ ደግሞ ሉዓላዊነታቸውም የሚገለጸው በዚህ ህገ መንግስት መሰረት በሚመርጣቸው ተወካዮችና በቀጥታ በሚያደርጉት ተሳትፎ ነው ይላል። እነዚህ ሁለቱ ነገሮች አልተሟሉም። በዚህ ይሄ ህግ ሲወጣ አልተሟሉም። የኢትዮጵያ ህዝብ በቀጥታ አልተሳተፈም። አዋጁ የህገ መንግስቱን የበላይነትም የሚጻረር አዋጅ ነው። በህገ መንግሥቱ ድንጋጌ መሰረት ማንኛውም ህግ፣ ልማዳዊ አሰራር እንዲሁም ማንኛውም የመንግስት ባለሥልጣንም ሆነ የመንግስት አካል ውሳኔ ከዚህ ህገ መንግስት ጋር የሚጻረር ከሆነ ወይንም የሚቃረን ከሆነ ተፈጻሚነት የለውም እንደሚል ያስረዱት አቶ ገብሩ ይህ አዲሱ የከተማ ቦታን በሊዝ ስርዓት ለማስተዳደር ወጥቷል የተባለው አዋጅ በምን አኳያ የህገ መንግሥቱን ሁለተኛ መርሆ እንደጣሰ ያስረዳሉ። በዚህ ህገ መንግስት አንቀጽ አርባ ዜጎች የንብረት ባለቤት መሬት፣ የማፍራት፣ የማስተላለፍ፣ የማውረስ መብት አላቸው ይላል። በሊዙ አዋጅ ክፍል ሁለት አንቀጽ ስድስት ንዑስ አንቀጽ አንድ ግን የዚህ አንቀጽ ድንጋጌ ቢኖርም በነባር ይዞታ ላይ የሰፈረ ንብረት ባለቤትነት ከውርስ በስተቀር ከውርስ በስተቀር በማንኛውም መንገድ ለሌላ ሰው ከተላለፈ ንብረቱ የተላለፈለት ሰው የቦታው ባለይዞታ ሊሆን የሚችለው በሊዝ ስሪት መሰረት ይሆናል ይላል። ሌላው የመድረክ አመራርና የአንድነት ምክትል ሊቀመንበር እንዲሁም የመድረክ የፓርላማ ተወካይ አቶ ግርማ ሰይፉም ይህንን የአቶ ገብሩ አስራትን አባባል እንዲህ ሲሉ አጠናክረውታል። አሁን ሀይ ሚል የሌለ መንግስት ህገ መንግስቱ ካስቀመጠለት ፍሬም እየወጣ የንብረት ማፍራት መብትን እየተቃወመ ነው ማለት ነው። ምን ማለት ነው? ይህ አዋጅ ይህ አዋጅ የከተማ ቦታ የሊዝ አዋጅ ነው ብሎ የሚነግረን ግን ሌላ ነገር ነው። ገንዘብ የምሰበስብበት መንገድ ሌላ ስለሌለ ከዚህ ነው ገንዘብ የምሰበስበው፣ በዚህ ነው መብራት ምሰራላችሁ፣ በዚህ ነው መንገድ የምሰራው፣ በዚህ ነው ትምህርት ቤት ማቋቁመው፣ ውሃም በዚህ ነው የሚመጣው እያለ ስለዚህ ይሄ መንግስት ሌላ የገቢ ማሰባሰቢያ መንገዶች ጠፍተውታል ማለት ነው። በአቶ ገብሩ አስራት እምነት ይህ አዋጅ የዜጎችን ሰብአዊ መብትም የሚጋፋ ነው። ኢትዮጵያ ወዳና ፈቅዳ ከተቀበለቻቸው ዓለም አቀፍ ኮንቬንሽኖች አንዱ የመጠለያ መብትን የሚመለከት መሆኑን የጠቀሱት አቶ ገብሩ ይህ አዋጅ ይህን መሠረታዊ የሰው ልጆችን ተፈጥሯዊ መብት ተጋፍቷል የሚሉበትን ምክንያት ያብራራሉ። የክርክራቸው መሠረት በኢትዮጵያ ህገ መንግሥት ሦስተኛው መረው የሰብአዊ መብቶች የማይደፈሩ መብቶች መሆናቸው ነው። ቤቱ ሲነጠቅ ንብረቱ ሲነጠቅ መጠለያው ሲነጠቅ ይህ አደግ ይሄን መሮ ወይ መንግስት ፓርላማ ወደ ወደው ይሄን መርህ ተጻሯል። እንዲያውም እንደ አማራጭ ያስቀመጠ ያለው ዋናው አማራጭ ሊዝ ነው። ሀብታሞች፣ ብር ያላቸው ገንዘብ ያላቸው እንደ ልብ መሬት መግዛትና ቤት መስራት ይችላሉ ይላል። በሁለተኛ ደረጃ የተቀመጠው አነስ ብሎ ደግሞ ኮንዶሚኒየም ይሰራሉ ይላል። ሌላው የራስ ገዝ የጋራ መኖሪያዎችም ይሰራሉ ይላሉ። እነዚህ ግን በሕጉም ቢሆን አናሳ ቦታ ያላቸው ናቸው። በጣም አናሳ ቦታ ያላቸው ናቸው። ሕዝቡ ራሱ ካልሰራ ቤት በመንግስት አቅርቦት የቤት ጥያቄ አይፈታም፣ አይመለስ። ስብሰባውን የመሩት ዶክተር መረራ ጉደና በበኩላቸው የከተማ ቤት እጥረትን ለመፍታትም ሆነ የከተማ ቦታ ይዞታን በተመለከተ መድረክ አማራጮች በፕሮግራሙ ማካተቱን አስታውሰዋል። መንግስት መድረክም ሆነ ሌሎች ተቃዋሚ ድርጅቶች ይህን አዋጅ በተመለከተ የሚሰነዝሩትን አስተያየት አይቀበለውም። ተደጋግሞ በባለሥልጣናቱ እንደሚገለጸው አዋጁ ዝቅተኛ ገቢ ያላቸውን ዜጎችና ልማታዊ ባለሀብቶችን የሚጠቅም አዋጅ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ